በሀገሪቱ እየታየ ያለው የእጩዎች ጥቆማና ምርጫ በነጻነት እንዲካሄድ እያስቻለ መሆኑን የበጎ ሰው ሽልማት አስታውቋል። ዘንድሮ ለተከታታይ ስድስተኛ ዓመት የሚካሄደው የበጎ ሰው ሽልማት በዘጠኝ ዘርፎች የተጠቆሙ የመጨረሻ እጩዎችን ዛሬ ይፋ አድርጓል። እስክንድር ፍሬው ዝርዝር አለው። ለተከታታይ ስድስተኛ ዓመት የሽልማት ሥነ ሥርዓት ሲያካሂድ በቅርብ ጊዜ ታሪክ የመጀመሪያው ስብስብ ነው የበጎ ሰው ሽልማት። እናም ራሳቸውም በበጎ ፈቃደኝነት የተሰባሰቡት ዲያቆን ዳንኤል ክብረትና ሌሎች አገር ወዳድ ዜጎች በተለያዩ ዘርፎች በጎ ያሏቸውን ኢትዮጵያውያን ለስድስተኛ ጊዜ ሊሸልሙ ተዘጋጅተዋል። አሸናፊዎቹ ነሐሴ 27 ቀን 2010 ይፋ የሚደረጉ ሲሆን በዘጠኝ ዘርፎች ለመጨረሻ ዙር ያለፉ 27 ሰዎች ግን ዛሬ ታውቀዋል። በእያንዳንዱ ዘርፍ ሶስት ሶስት እጩዎች ማለት ነው። ዘርፎቹ መምህርነት፣ ለኢትዮጵያ በጎ የሰሩ የውጭ ሀገር ዜጎች፣ መንግስታዊ የስራ ኃላፊነትን በብቃት መወጣት፣ በጎ አድራጎት፣ ቅርስና ባህል፣ ሳይንስ፣ ንግድና ስራ ፈጠራ፣ ሚዲያና ጋዜጠኝነት እንደዚሁም ኪነ ጥበብ ናቸው። አስተባባሪዎቹ እንደሚሉት ሊሸለሙ ይገባቸዋል የሚሏቸውን ዜጎች የሚጠቁሙ ሰዎች ቁጥር ጨምሯል። ለዚህ ዋነኛው ምክንያት በአገሪቱ እየታየ ያለው ለውጥ መሆኑን የገለጸው የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ዜጎች በነጻነት እየተሳተፉ መሆኑን አብራርተዋል። በተለይ ሚዲያዎቹ በፊት እንዲህ አይነት ስራዎችን ስንሰጣቸው ብዙ ከፖለቲካ ውሳኔ ጋር ነው የሚወስዱ ማናቸውን ለማናቸው የጀርባቸው፣ የፊታቸው፣ ግንባራቸው የሚል ጥናት አላቸው እና ተቋሚዎቹና አዘጋጆቹ ነው አዘጋጆቹ ማናቸው ይላሉ። አሁን ግን በነጻነት ስለዚህ ጉዳይ ለማውራትም፣ ለመነጋገርም፣ ሀሳብ ለመስጠትም በየክልሉ ያሉ ሚዲያዎችን በጣም ነጻነት ተሰምቷቸዋል እና ሰውም ደግሞ ገሌም ብሎ ለመጠቆም አይፈራም በፊት ይፈራል ገሌም ብሎ ለመጠቆም አይ ነገር አይሆንም ብሎ የመፍራት ነገር ነበረው አሁን ግን በነጻነት የመሰለው አይ ገሌ ፖለቲካ ተቃዋሚ ነው ገሌ ደጋፊ ነው ገሌም በጠቆመው ይሄዳል አይሄድም የሚል ነገር ሳይኖረው እንደ ልቡ ይጠቁማል ይሄ ነው ልዩ ያደረገው ይሄ ጥቆማው ወይም ተጠቋሚዎቹ ላይ ተንጸባርቋል ወይ አሁን አንዳንድ ሰዎች አሁን ካለው ለውጥ አንጻር የተሻለ ሁኔታ አንጻር ምናልባት ከዚህ በፊት የማይታሰቡ አይነት ሰዎች ተጠቁመው ማየት አስበው ሊሆን ይችላል። ገምተው ሊሆን ይችላል። ያ ለምን አልተንጸባረቀም? ልክ ነው። በተለይ ዋናው የለውጡ ሂደት እኛ ጥቆማ ከጀመርን በኋላ ነው የሚመጣው። እንኳን ለምሳሌ በመንግስትና በጣም አይነተኛ በሚባሉ ተቋሞች መሀል የነበረው ነገር አንዳንዶቹን ከሽብር መዝገብ የማውጣቱ፣ አንዳንዶቹን ከስር የመልቀቁ ወደ መጨረሻ ነው የሚመጣው። ይሄ ሽልማት ደግሞ እንደምታውቀው ሂደት ነው። መሀል ላይ ሰብረህ እንደገና ልትጀምረው የምትችለው ነገር አለ አላት። የዘንድሮውን የበለጠ የሚቀጥለው አመት ነው ተጽእኖን በደንብ የምናየው። መንግስታዊ ስራ ኃላፊነትን በብቃት በመወጣት የሚል ዘርፍ አለ። ለምሳሌ እዛ ላይ አንዳንዶች ቀደም ሲልም ተነስቷል በጋዜጣዊ መግለጫው ላይ አሁን ያሉ አዳዲስ የለውጥ ፊቶችን ይጠብቃሉ። ምናልባትም ቆማው ውስጥ ከክቡር ጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ ያንስ ባህል አሁን እነዚህ ሰዎች እኛም ጋር ክርክር ነበር። እነዚህ ሰዎች በመንግስታዊ ኃላፊነት በመወጣት ዘርፍ ብቻ ነው የመሪነታቸው፣ በዛ ደረጃ ነው ከአንድ ሚኒስትር ጋር ዘርፈ ብዙ አይደለም የሚል ክርክሮች አሉ በእኛም ውስጥ በዛ ምክንያት የለም ይሄኛው ከነሱ አንጻር የሚጠብ ከረጢት ነው በሚል ያወጣናቸው ውጮች አሉ። ቅድም ያልኩ ነው ለእኛ በጎም እንትን አምጥቷል፣ ተፈታታኝም ነገር አምጥቷል። በቀጣይ የምንሰራቸው ስራዎች ናቸው። ይህንን የህግ ማሻሻያ አሰራር ማሻሻያ የሚጠይቁ ጉዳዮች አሉ። በአንድ ደግሞ ሁሌ ግን በሰራ ቁጥር እያሻሻል እምትሄደው ከሆነ ቋሚ ነገር አይኖርም። በዛ ምክንያት ያመጡት ነገሮች አሉ። እንግዲህ የመጨረሻ ሽልማቱ ላይ የምናያቸው ሌሎች ነገሮች ሊኖሩ ይችላሉ። አሁን በዚህ ያልገለጽ ናቸው አሁን አንተም እንደምታውቀው አዲስ አበባ ከዚህ በፊት ምናልባትም እዚህ የማትጠብቃቸው ሰዎች የሚታዩባት ከተማ ሆናለች። ከፖለቲካ አመለካከታቸው አንጻር በተለያዩ ምክንያቶች ወደ ሀገር መምጣት የማይችሉ ሰዎች ለምሳሌ አሁን እናንተ የተነጋገርንበት ባለንበት ሰዓት እንኳን አትሌት ፈይሳ ሌሊሳ ወደ ሀገሩ ሊመጣ ወስኗል። ጥሪም ተደርጎለታል። እንዲህ አይነት ሁኔታዎች ለእናንተ ስራ ምን አጋጣሚዎች ፈጥረዋል? ምን ይታያል? ወደፊት በተለይ የሚቀጥለው አመት ስራችን ላይ አዎንታዊ እየተጽዕኖ ይኖራቸዋል ብዬ አስባለሁ። ሰው የመጠቆም ድል አንዳንዴ እኮ ልትጠቁም ታስብና፣ ለምሳሌ በሽብር የተመዘገበን ሰው ብትጠቁመውም የሀገሪቱ ህግ አይፈቅድም ብለህ ትተወዋለህ። ከመጀመሪው በስራ ህም ላይ ደግሞ የሀገሪቱን ህግ አክብረህ መስራት ስላለብህ አንተም ቢጠቁምም አታስገባውም። ህግ አክብረህ ነው ምትሄደው። ስለዚህ እነዚህ ነገሮች በቀጣዩ አመት በተለይ የእኛ ቅድም እንዳለው የካቴት ስለጀመረን አንዳንዶች ሰዎቹ ከለውጡ ዘግይተው ነው የሚመጡት። በዚያ ሐምሌ፣ በነሐሴ፣ በግም በሰኔ የመጡ ለውጦች እዛው ስለታከታቸው የሚችልበት ዕድል አይኖርም። የሚቀጥለው አመት ግን ይሄ ተጽዕኖ ይኖረዋል። በእኛም ላይ የተወሰነ ተጽዕኖ ሊኖረው እንደሚችል የሽልማቱ ቀን የምናየው ይሆናል። ተቋማዊ መልክ ከመያዝ አንፃር እንግዲህ አሁን የበጎ ሰው ሽልማት እየተሰጠ ያለው በበጎ ፈቃድ በተሰባሰባችሁ እና ኮሚቴ በመሰረታችሁ ሰዎች አማካኝነት ነው፣ አንተን ጨምሮ። ተቋማዊ መልክ እንዲይዝ እናደርጋለን የሚል ከመጀመሪያው ቀን ጀምሮ ከዛሬ ስድስት ዓመት ጀምሮ ስትገልጹት የቆየ ጉዳይ ነው። ምን ላይ ደረሰ? እሱን አብራራለ። አሁን እንግዲህ መጀመሪያ የሞከርነው በበጎ አድራጎትና ማህበራት ኤጀንሲ በኩል ሄድን። የምንችለውን ድረስ ሄደን አልተቻለም። እንደውም በዛ ህግ መጨረሻ የኤጀንሲው ዳይሬክተር ይወስናል የሚል ግሳሌ ይወሰንልን ሁሉ ብለን ሄደን አልተቻለም። መጨረሻ ሁለተኛ አማራጭ ሌሎቹ የሽልማት ድርጅቶች እንደሚያደርጉት በንግድ መመዝገብ ነው። እሱ ደግሞ ሊናችል አልፈቀደም። ግን አማራጭ ስታጣ የወደዱትን ምን ሲያጡ የጠሉትን ይመርጡ በሚለው አገራችን ቢል ወደዛ ልንሄድ ነበረ ነበር። መጨረሻ ላይ እንዳልኩ አምሌ አካባቢና ሰኔ አካባቢ ደግሞ ለውጡ የጋመ ሲመጣ ራሱ ድርጅቱንም ድርጅቱን አሰራር ደግሞ የሚለውጥ ነገር መጣ። ስለዚህ ከበላይ አመራሮች ጋር ስንነጋገር ትንሽ ቀን ተታገሱ፣ ራሱ የበጎ አድራጎት ማህበራት ህጉም ይቀየራል፣ አሰራራችን ስለሚቀየር እንደናንተ አይነት ሁለት እና ከዚያም በኋላ ከህይወት ታሪካቸው ጋር እንመለከታለን። አሸናፊዎቹ ይፋ በሚደረጉበት ቀን ከወቅታዊው የኢትዮጵያ ሁኔታ ጋር በተያያዘ ልዩ ተሸላሚ ሊኖሩ እንደሚችሉ የገመቱም አልጠፉም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።